Europaanna Germania የጀርመን መራሂተ መንግስት አንጌላ ሜርክል ለጎርጎሮሳዊ 2020 ዓ ም ካቀዷቸው አበይት ጉዳዮች አንዱ የአፍሪቃ መንግስታትና የጀርመን የንግዱ ማህበረሰብ አባላት ጉባኤ ነበረ። ይሁንና ከጎርጎሮሳዊው 2017 ዓ ም አንስቶ በየአመቱ በርሊን ሲካሄድ የቆየው ይህ ጉባኤ አለማችንን ባዳረሰው በኮሮና ወረርሽኝ ሰበብ እንደታቀደው አልተካሄደም። ኮሮና በጉባኤው ላይ ብቻ ሳይሆን በአፍሪቃ ለመወረትና ውረታቸውን ለማስፋፋት በተዘጋጁ የጀርመን ኩባንያዎች ላይም ተጽዕኖ አሳድሯል። ብሬመን ጀርመን በሚገኘው ያኮብስ ዩኒቨርስቲ የኢኮኖሚ ፕሮፌሰር ቲሎ ሃላሶቪች ያካሄዱት ጥናት የዚህ ማሳያ ተደርጎ ሊወሰድ ይችላል። ሃላሶቪች ከጠየቋቸው በአፍሪቃ መዋለ ንዋያቸውን ካፈሰሱ 100 ጀርመናውያን ባለሀብቶች 75 በመቶ በ2020 በክፍለ ዓለሙ ስራቸውን የማስፋፋት እቅድ ነበራቸው። ሆኖም ከመካከላቸው 13 በመቶ ብቻ ናቸው ይህን ሊያሳኩ የቻሉት። የተቀሩት ግን በኮሮና ወረርሽኝ ምክንያት እቅዳቸውን ከዳር ሊያደርሱ አልቻሉም። ሀላሶቪች ወረርሽኙ ሲያበቃ በአፍሪቃ የመወረት ፍላጎት ሊጨምር ይችላል ብለው ተስፋ ያደርጋሉ። ለዚህም ከወዲሁ መዘጋጀት እንደሚገባ ነው የሚያሳስቡት። እኔ በመሰረቱ የምመኘው በአነስተኛ ደረጃ አስተዳደራዊ ጫናዎችን በመቀነስ ፈጣን ድጋፍ ለማድረግ ከወዲሁ ቅድመ ዝግጅት እንዲደረግ ነው። ፍላጎቱ ይኖራል። ወረርሽኙ ሲቆም ስጋቱም ከፍተኛ መሆኑ አይቀርም። ለጀማሪ ወራቾች ብዙ የገንዘብ ድጋፍ ያስፈልጋል። መሰረተ ልማቶችን መገንባትና ግንኙነቶችን እንደገና ማጠናከርም ያሻል። ጀርመን በአፍሪካ ተግባራዊ ልታደርግ የምትሞክረው የፖለቲካ መርህ ላይ ኮሮና ባለፈው 2020 ዓ ም ተጽዕኖ ማድረጉ ባይካድም መርሁ ግን አስቀድሞም ቢሆን ድክመቶች እንዳሉበት ከበርሊን ጀርመን የኢኮኖሚ እድገት መምህር ተመራማሪና አማካሪ እንዲሁም የተለያዩ መጽሐፍት ደራሲ ዶክተር ፈቃዱ በቀለ ያስረዳሉ። በዶክተር ፈቃዱ አስተያየት በዚህ ረገድ ጀርመንም ሆነች ሌሎች የአውሮፓ ሀገራት በጥቅሉ በጽሑፍ የሚያስቀምጡትና ተግባራዊ የሚያደርጉት መለያየቱ ነው አንዱ ችግር። ይህን ወደ ኋላ ላይ እንመለስበታለን። ከዚያ በፊት የጀርመን የአፍሪቃ የፖለቲካ መርህ ምንድን ነው? ዶክተር ፈቃዱ እንደሚሉት የፖለቲካ መርሁ ስድስት መሪ ሀሳቦችን አካቷል። አንደኛ፣ ሰላምና መረጋጋትን በአፍሪካ ምድር መፍጠር፣ ሁለተኛ፣ ኢኮኖሚያዊ እድገትን ማምጣት ከዚህ ጋር ተያይዞ እንግዲህ በአፍሪካ ምድር የኑሮ መሻሻል እና ህዝቡን ሁኔታ ማሳደግ በዚያውም አማካይነት የስራ መስክ መፍጠር የሚሉ ናቸው በሶስተኛ ደረጃ ደግሞ ከአፍሪካ ወደ ጀርመን የሚመጡ ሰዎችን ወይም ስደተኞችን መልክ ማስያዝ የስደተኞችን ቁጥር መቀነስ አራተኛ አፍሪካን ድምፅ በአለም አቀፍ መድረክ ላይ አጉልቶ ማሳየት ወይም ተደማጭነት እንዲኖራት ማድረግ አምስተኛ በአፍሪካና በጀርመን መካከል ያለውን ግንኙነት ማጠናከር መግባባት እንዲኖር ሁኔታዎችን ማመቻቸት ስድስተኛ ጀርመን በቅኝ ግዛት ዘመን የነበራትን ሚና በግልጽ መነጋገር የሚሉ ናቸው። የጀርመን መንግስት በአፍሪካ የግል መዋለነዋይ ፍሰትን ለማበረታታት በሚል በቅርብ ዓመታት የተለያዩ መርሃ ግብሮችን ነድፎ ሲንቀሳቀስ ነበረ። ከመካከላቸው ኮምፓክት ዊዝ አፍሪቃ የተባለው በአፍሪቃ የግል መዋለ ንዋይን ማበረታቻ እንዲሁም የአፍሪቃ ማርሻል ፕላን መርሃ ግብሮች ይገኙበታል። ይሁንና በመርሃ ግብሮቹ ላይ የጀርመን ኩባንያዎች ፍላጎት በማነሱ በአፍሪቃ ተጨባጭ ለውጥ ሊመጣ አለመቻሉን ተቺዎች ይናገራሉ። ከዚህ በተጨማሪም በዶክተር ፈቃዱ አስተያየት ለጀርመን የአፍሪቃ የፖለቲካ መርህ ስኬት የጀርመን ፍላጎት ብቻ ሳይሆን የአፍሪቃ መንግስታት ፍላጎትም በግልጽ መታወቁ ወሳኝ ነው። በአንድ በኩል ጀርመኖች የራሳቸው ፍላጎት አላቸው። በአፍሪካ ምድር ላይ ይሄ የሚሉት ነገር በእርግጥ ተግባራዊ እንዲሆን ይፈልጋሉ ወይ? የሚለው ጥያቄ ሌላ ነገር ነው። በሌላው ወገን ደግሞ አፍሪካውያን ወይም የአፍሪካ መንግስታት ከጀርመን ጋር በሚኖራቸው ግንኙነት እንዴት አድርገው በድርድር ይቀርባሉ፣ እንዴት አድርገው ባርጌን ያደርጋሉ የሚለው በጣም ወሳኝ ነው። እንግዲህ ይሄ እንደ የአገሮቹ እንደ አፍሪካ ሀገሮች የመንግስታቱ ጥንካሬና የራሳቸውን ፍላጎት በደንብ አድርገው ለማስቀመጥ መቻል ነው። እና በዚህ ላይ እኔ እንደምመለከተው ከሆነ ደክመት ያለ ይመስለኛል። በሌላ በኩል ደግሞ በአጠቃላይ ስንመለከት የጀርመኖች ብቻ ሳይሆን የአውሮፓውያኖች ፖለቲካ አለ የሚሉትና የሚጽፉትና ለምሳሌ የማርሻል ፕላን እንጠቅሰሻል የኮምፓክት ዊዝ አፍሪካ የሚባለውን ነገር መስለሻል። ኦፍኮርስ ከፖሊሲው ከምን አንጻር ነው የተነደፈው የሚለውን መነጋገር መጠየቅ ያስፈልጋል። እና ከራሳቸው ፍላጎት አንጻር ነው። እና ያለፈውን አንድ አመት ብቻ ሳይሆን ወይም ሁለት አመት ሶስት አመት ብቻ ሳይሆን ያለፈውን ስልሳ አመት ከኢኮኖሚክ እርዳታ ጋር ሁኔታውን ስንመረምር ይህን ያህልም የሚያመረቃ ሁኔታ አናየም። እና ስለዚህ በመሰረቱ ፖሊሲያቸው ይጻፍ እንደዚህ ብለን እናደርጋለን ይባል እንጂ በመሰረቱ የሚለወጥ አይደለም። ጀርመን በአፍሪቃ ተግባራዊ ማድረግ የምትፈልገው የፖለቲካ መርህ እንደታሰበው አልተራመደም። የዚህ አንዱ ምክንያቱ ዶክተር ፈቃዱ እንደሚሉት የአፍሪቃ መንግስታት ፖሊሲ ድክመት ነው። የአፍሪቃ መንግስታት ለህዝባቸው ተቆርቋሪ አለመሆናቸውም መርሁ ውጤታማ እንዳይሆን ካደረጉት ውስጥ ይደመራል። የአፍሪቃ መንግስታት እንደ ሌሎች የአዚያ ሀገሮች ለምሳሌ እንደ ቻይና፣ እንደ ደቡብ ኮሪያ የጠነከረ የመንግስት ፖሊሲ የላቸውም። ወደ ውስጥ ያተኮረ ኢኮኖሚያቸውን ለማሳደግ የሚያስችል ፖሊሲ የላቸውም። በተጨማሪም መንግስታቱ ራሳቸው፣ አገዛዞች ዴሞክራሲያዊ አወቃቀር የላቸውም እና ለህዝቡ ተጠያቂነት የሚሰማቸው አይደሉም። እና በዚህ ምክንያት የተነሳ የአውሮፓ መንግስታት ጀርመንም ሆነ እስከዚህም ድረስ እነዚህን መንግስታት በአንድ በኩል የአፍሪካን ድምጽ በዓለም አቀፍ መድረክ ላይ አጉልቶ ማሳየት ያስፈልጋል ብለው ቢነሱም እነዚህ መንግስታት የአፍሪካ መንግስታት ራሳቸው ቁራጥነት ተነስተው የየሀገራችን ጥቅም ማስቀደም አለብን፣ ኢኮኖሚን ማሳደግ አለብን፣ ጠንካራ መሆን አለብን ብለው እስካልተነሱ ድረስ ይህን ያህልም ሁኔታው ሊሻሻል የሚችል አይመስለኝም። በሁለት ሀገሮች መካከል ያለው ግንኙነት እንደሚባለው፣ በሁለት ሀገሮች መካከል ያለው የጓደኝነት ሳይሆን የጥቅም መያያዝ ብቻ ነው። ጀርመን ከአፍሪካ የምትፈልገው ነገር አለ። አፍሪካኖች ደግሞ በእርግጥ ምን እንደሚፈልጉ አይታወቅም። ጀርመኖች ከአፍሪካ የሚፈልጉት ጥሬ ሀብትን ይፈልጋሉ። ቡናን ይፈልጋሉ። ካካውን ይፈልጋሉ። ይሄ በየጊዜው በተከታታይነት እንዲመጣ ይፈልጋሉ። ሁኔታው እንዳይረበሽ ይፈልጋሉ። በሌላ በኩል ደግሞ አፍሪካውያን እስካሁን ድረስ እንደምናየው ይሄንን አለ አይደለም፣ በጥሬ ሀብት ላይ መመካታቸውን እስካሁን ድረስ አልቀነሱትም። ጥሬ ሀብት ፕሮሴስድ መሆን አለበት ማለት ከአንድ ሁኔታ ወደ ሌላ ሁኔታ መለወጥ አለበት እና ይሄ እስካልተፈጠረ ድረስ ጀርመን የአፍሪካን መንግስታት እስከዚህም ያህል ድረስ ቁም ነገሩ ውስጥ ሊያገቧቸው አይችሉም። በአሁኑ ጊዜ በዓለም በቴክኖሎጂና በውጭ ንግድ ከፍተኛ ቦታ እየያዘች የመጣችው ቻይና እንዲሁም ቱርክ በአፍሪቃ ብዙ መዋለ ንዋይ እያፈሰሱ ነው። ሁለቱ ሀገራት በአፍሪቃ የባቡር ሀዲድና መንገድን በመሳሰሉ የመሰረተ ልማት ግንባታዎች በስፋት ተሰማርተዋል። የጥሬ ሀብት ምንጮችንም እየተቆጣጠሩ ነው። የሁለቱ ሀገራት ኢትዮጵያን ጨምሮ የተለያዩ የአፍሪቃ ሀገራት ውስጥ ጠልቆ መግባት ምናልባት ጀርመንና ሌሎች የአውሮፓ ሀገራት በአፍሪቃ ደካማ ሆኖ የቆየውን የመዋለ ነዋይ ፍሰታቸውን ከፍ እንዲያደርጉ ሊያስገድዳቸው ይችላል ተብሎ ይታመናል። እንደ ዶክተር ፈቃዱ ቱርክም በአንዳንድ ቦታ በተለይም ኢትዮጵያ ውስጥ አዋሽ እስከ ኮምቦልቻ ያለውን የባቡር ሐዲድ በመስራት ቻይና ደግሞ ከጅቡቲ እስከ ድሬዳዋ ድረስ ያለውን ባቡር ሐዲድ በማደስ እና በማሻሻል ልዩ ሚና እየተጫወቱ ነው። ሚናቸው እያደገ መጥቷል ማለት ነው። እንግዲህ ይሄ የሚያሳየው ምንድን ነው? እሱ ባለፉት ስልሳ አመታት አውሮፓውያን ጀርመንም ይሄን ያህልም በእንደዚህ አይነቱ የመዋለ ንዋይ እንቅስቃሴ ውስጥ ሚናቸው በጣም በጣም ደካማ ነበር ማለት ነው። አጥቁሯቸው የጥሬ ሀብት ሊያገኙ የሚችሉበትን ሁኔታ ማመቻቸት ነበረ። አሁን ግን ይሄ ሁኔታ ምናልባት ሊያስገድዳቸው ይችላል። ምክንያቱም ነገሩ በእንደዚህ እየገፋ ከሄደ ላለመቀደም ሲሉ ምናልባት ስትራቴጂያቸውን ሊቀይሩ ይችላሉ። እንግዲህ የኢትዮጵያ ገበያ ራሱ በጣም ሰፊ ነው። ወደፊት አለ አይደለም ስትራቴጂ ካሊ ከታሰበበት በተለይም በውስጥ የሚከናወኑ የትሬን ሲስተሞች የኢንፍራስትራክቸር በሰፊው የሚስፋፋበት ሁኔታ አለ። ጀርመኖች በዚህ ቴክኖሎጂ ከፍተኛ እድገት ያላቸው ናቸው። ይሄንን መጠቀም ከቻሉ ድረስ ምናልባት በኢትዮጵያ ኢኮኖሚ ላይ በኢትዮጵያ ፖለቲካ አካሄድ ላይ ተጽዕኖ ሊኖራቸው ይችላል የሚል ግምት አለን። ይህ እንዲሳካም የአፍሪቃ መንግስታት ለመዋለ ነዋይ እንቅስቃሴ አመቺ ሁኔታዎችን መፍጠር ይጠበቅባቸዋል። አድማጮች፣ የዛሬው አውሮጳና ጀርመን ዝግጅታችን የእስካሁኑ ነበረ። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆየን።